የሕዝብ ተወካዮች ምክር ቤት ለአባላቱ አስቸኳይ የስብሰባ ጥሪ አፈጉባኤው አባዱላ ገመዳ በአስተላለፉት መሠረት አዋጆቹን አጽድቋል። ከጸደቁት አዋጆች መካከል የፌዴራል ገቢ ረቂቅ አዋጅን የሚመለከት በመሆኑ የበጀት ዓመቱ ሳይጠናቀቅ በፊት ውሳኔ እንዲያገኝ የተደረገ እንደሆነ ተገምቷል። ቀደም ሲል ላለፈው ወር እንዲጸድቁ ታቅዶ ባለመጠናቀቁም ጭምር ነው። አስቸኳይ ስብሰባ አስፈላጊ ሆኖ ሲገኝ የፓርላማው አፈ ጉባኤ መጥራት እንደሚችል ይህንን በሚመለከት የወጣው አዋጅ በሚፈቅድላቸው መሰረት የተከናወነ ነው። በቅድሚያም ከጸደቁት ሰባት የረቂቅ አዋጆች አስራ ስድስት የፌዴራል ዳኞች ሹመትን በሚመለከት ያስተናገዱት አፈ ጉባኤው አባዱላ ገመዳ የሹመቱን የውሳኔ ሀሳብ እንዲያቀርቡ ለመንግስት ረዳት ተጠሪ ሚኒስትር ዴታ የተከበረው አቶ አማኑኤል አብርሃ እድሉን ይሰጣል አስተዳደር ጉባኤ ያቀረባቸውን በሕግ ትምህርት የሰለጠኑ ወይም በልምድ በቂ የሆነ የሕግ እውቀት ያላቸው በቀረበው መሰረት ምክር ቤቱ ሹመቱን ተቀብሎ እንዲያጸድቅ እጠይቃለሁ። የውሳኔ ሀሳብ ቁጥር 16 208 ሆኖ በሙሉ ድምፅ ጸድቋል። ከውጭ ባለሀብቶችና ባለሙያዎች ወይም ከመንግስት ጋር በሚደረገው ስምምነት የእንፋሎት ኃይል ማመንጫ በእቅድ ከተያዘው ሌላ የአውራ ጎዳና የመንገድ ስራን በሚመለከት አፈጉባኤው የገለጹት። በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስትና በኮሪያ ኤክስፖርት ኢምፖርት ባንክ መካከል ለጎሬ ተፒ መንገድ ማሻሻያ ፕሮጀክት ማስፈጸሚያ የተደረገውን ብድር ስምምነት ለማስደቅ የቀረበው ረቂቅ አዋጅ መርምሮ ማስደቅ ነው የሚሆነው። በዚሁ መሰረት የተዘጋጀው ሞሽን እንዲያቀርቡ ለመንግስት ረዳት ተጠሪ ሚኒስትር ዴኤታ ለተከበሩ አቶ አማኑኤል አብርሃም እድል ይሰጣለሁ። አመቱ ወጪ አሸፋፈንም 146 ሚሊዮን 868 ሺህ አሜሪካን ዶላር እንደመሆነ ይታመናል ከዚህ ውስጥ 127 ሚሊዮን 345 ሺህ ዶላሩ በ ኮሪያ የኤክስፖርት ኢምፖርት ባንክ የተገኘ ሲሆን ቀሪው 19 ሚሊዮን 523 ሺህ የአሜሪካን ዶላር ደግሞ በኢትዮጵያ መንግስት የሚሸፈን ይሆናል። የስምምነቱ ዋና ዋና ገጽታዎች ከኮሪያ ኢምፖርት ኤክስፖርት ባንክ የተገኘው ብድር 15 ዓመት የችሮታ ጊዜን ጨምሮ በ40 ዓመታት ጊዜ ውስጥ ተከፍሎ የሚጠናቀቅ ይሆናል። ለፕሮጀክቱ ትግበራ ባንኩ ከሚፈጽመው ከእያንዳንዱ ክፍያ ላይ 0.1 በመቶ የአገልግሎት ክፍያ ከብድሩ የሚከፈል ሲሆን ጥቅም ላይ በዋለውና ባልተከፈለው የብድር ገንዘብ ላይ በአመቱ 0.01 ፐርሰንት ወለድ የሚታሰብ ይሆናል። ከአፋር የመጡ ተጠሪ ለጊዜው ስማቸውን ያልገለጹ ኃላፊ ደግሞ በክልሉ የነዳጅ ቁፋሮ የሚመጡ ኩባንያዎች የሚጠበቀውን አልሰሩም በማለት ከአዳራሹ በትርጉም ያሰሙት አዋጅ ላይ ሁለት መሻሻዎች ቀርቦበታል። እነዚህ ነዳጅ ፍለጋ ላይ የተሰማሩ ድርጅቶች ታክስ አይከፍሉም። እንደሚመስለኝ እነዚህ መሻሻያ ያቀረቡ ሰዎች የትኛው ነዳጅ የሚፈለግበት አካባቢ አያውቁም መሰለኝ። በቆላማ አካባቢ ነዳጅ የሚፈለገው ቦታ ቆላማ በረሃ አካባቢ ነው፣ አፋር አካባቢ፣ ሶማሌ ክልል መሻሻ ያደረገላቸው ነዳጅ ፍለጋ የተሰማሩ ድርጅቶች የሚያደርሱት ችግርና የሚሰሩት ስራዎች የተለያዩ ናቸው። በጣም ልዩነት አለ። ነዳጅ ቢያወጡ ኖሮ ምንም ችግር አልነበረውም። በሺዎች የሚቆጠሩ መኪናዎች ትራንስፖርት ነው እዛ ቦታ ላይ የሚሰማራው አይመስለኝም ይሄ ሀሳብ። ይሄን ደግሞ በቂ ምላሽ እንዲሰጥበት እፈልጋለሁ። ጌታቸው ተድላይ ልጅ ጊርጊስ ለዶይቼ ቬለ ራዲዮ ከአዲስ አበባ